ዋዜማ ለሀገረ ኢትዮጵያና ኢትዮጵያውያን ቢሰሙት ያልነውን የምናጋራበት ሳምንታዊ የፖድካስት የሬዲዮ ስርጭት ዋዜማ። ሰላም ጠነስትልን፣ የተከበራችሁ የዋዜማ ራዲዮ አድማጮች፣ የዋዜማ መሰናዶዎችን በድረገጻችን ዋዜማ ራዲዮ ዶትኮም እንደዚሁም በማህበራዊ ገጾች በፌስቡክ እና በትዊተር ታገኟቸዋላችሁ። አሁን ደግሞ በነገራችን ላይ የተሰኘውን መሰናዷችንን ይዘንላችሁ ቀርበናል። በዕለቱ ፕሮግራማችን የምንመለከተው በሀገሪቱ በቅርቡ የታወጀውን የአስቸኳይ ጊዜ አዋጅ ተከትሎ በዚህ የአስቸኳይ ጊዜ አዋጅ ውስጥ ቁልፍ ተዋናይ የሆነው የመለዮ ለባሹ ክፍል በሀገሪቱ ፖለቲካ ውስጥ ምን እየከወነ ነው? ምንስ ሚና አለው? በቀጣይስ ምን ሊይዞ ሊመጣ ይችላል? የሚሉትን የምንመለከትበት ይሆናል። አብራችሁን እንድትቆዩ ጋብዛለሁ። በስልጣን ላይ ያለው መንግስት ተቀባይነቱ ከአመት አመት ከማሽቆልቆል አልፎ በሀገሪቱ ስር የሰደደ ተቃውሞና አመፅ እንዲቀሰቀስ ምክንያት ሆኗል። የአፈናው መጠናከር የወለደው አመፅ ገንፍሎ አሁን አገሪቱ በአስቸኳይ ጊዜ አዋጅ የምትተዳደርበት ጊዜ ላይ ደርሳለች። ከህዝብ አብራክ የወጣው ነኝ ለሚለው ኢህአዴግ የስልጣኑ ምንጭ ህዝብ አለመሆኑን በድጋሚ ያረጋገጠበት እውነታ ነው እርምጃው። ይልቁንም ስርዓቱ በጠመንጃ ኃይል የሚተማመን እና የህዝቡን ድምፅ ለመስማት ፍላጎትም ሆነ ዝግጁነት የሌለው ስለመሆኑ የሰሞኑም የካቢኔ ሹምሽር አንድ ምስክር ነው። የስርዓት ለውጥ ከማምጣት ይልቅም ቅብ አስተዳደራዊ እርምጃዎችን በመውሰድ ችግሩን እወጠዋለሁ የሚል የተሳሳተ መንደርደሪያ ላይ ስለመድረሱም መናገር ይቻላል። አሁን ሀገሪቱ በወታደሮች እየተዳደረች ነው። ወታደር በዕለት ተዕለት የአስተዳደር ስራ መግባቱ ነገሩን ድምፅ አልባ መፈንቅለ መንግስት አስመስሎታል የሚሉ አሉ። ባልደረቦቼ ደረሰ ጌታቸውና መስፍን ነጋሽ ቀድሞ ከመጋረጃ ጀርባ የነበረውና አሁን አደባባይ የወጣውን የወታደሩን ፖለቲካ የመዘወር ሚና አንስተን በጋራ ሀሳብ እንጋራለን። የፕሮግራሙ አዘጋጅ አርጋው አሽኔ ነኝ። በመግቢያ ላይ እንደገለጽኩት በኢትዮጵያ የፖለቲካ ሂደት ውስጥ የመለዮ ለባሹ ክፍል በተለያየ ጊዜያት የተለያዩ የጎሎ ሚናዎችን ሲጫወት ቆይቷል። በተለይ አሁን በስልጣን ላይ ያለው መንግስት የኢህአዴግ ህወሀት መንግስት ወደ ስልጣን ከመጣ ጀምሮ በሀገሪቱ ያለው የመለዮ ለባሽ ክፍል በአፈጣጠሩም ሆነ በሚናው የተለየ ነው። ምክንያቱም ህወሀት በጫካ ትግል ወቅት በነበረበት ጊዜ ያደራጀው ሰራዊት ነው ወደ ኢትዮጵያ መከላከያ ሰራዊትነት የተቀየረው። በእርግጥ በአገሪቱ የመከላከያ ሰራዊት ውስጥ ከተለያየ ብሔር ብሔረሰቦች የተውጣጡ የሰራዊቱ አባላት እንዳሉ ይታወቃል። ይሁንና ግን በቁጥር ከፍተኛ ከዛም ባሻገር ደግሞ ወሳኝ የሚባሉትን ሚናዎች ይዘው የሚገኙ የቀድሞ የህወሓት ታጋዮችና ከዛው አካባቢ ደግሞ ባለፉት ሃያ አምስት ዓመታት የተመለመሉ የመለዮ ለባሹ ክፍል አባላት አሉ። ተራ ወታደር በዕለት ተዕለት የፖለቲካ ሂደት ውስጥ ያለው ሚና የተገደበ ቢሆንም በርካታ ቁጥር ያላቸው የህወሀት ከፍተኛ የጦር መኮንኖች በፖለቲካው ጉዳይ ላይ ያላቸው ሚናን በግልጽ መረዳት ይቻላል። ይህ በተደጋጋሚም የተነሳ ነው። እናም ህወሀትም እንደዚሁም ደግሞ የመከላከያ ሰራዊትም ናቸው። ሁለት መለዮ ነው የሚኖራቸው ህወሀት በአገሪቱ የፖለቲካ ሂደት ውስጥ ቁልፍ ሚና እንደሚጫወት የታወቀ ነው። ስለዚህ መለዮ ለባሽ ሆኖ መምጣት ለምን አስፈለገው? ወትሮም ስልጣኑ በህወሀት ከፍተኛ ቁጥጥር ስር ነው የሚል ሀሳብ የሚያነሱ አሉ። አይ አይደለም፣ ከቅርብ ጊዜ ወዲህ በተለይ ከጠቅላይ ሚኒስትር መለስ ዜናዊ ሞት ወዲህ በሀገሪቱ ያለው የፖለቲካ ሁኔታት እየተቀየረ በመምጣቱ ከዛም በኋላ ያለው የፖለቲካ አስተዳደር በሀገሪቱ ያሉ ሁኔታዎችን መቆጣጠር ባለመቻሉ ህወሓት በሌላ መልክ የሰራዊት መለዮን ለብሶ ወደ ፖለቲካው ተመልሶ መጥቷል፣ በዚህ በአዲሱ የአስቸኳይ አዋጅ ብለው የሚከራከሩም አሉ። ይህንንና ይህን የመሳሰሉ ጉዳዮች ነው የምናነሳው። መጀመሪያ ይህ የአስቸኳይ ጊዜ አዋጅ መታወጁና መለዮ ለባሹ በዕለት ተዕለት የአስተዳደር ስራ ውስጥ መግባቱ እንደው ድምፅ አልባ መፈንቅለ መንግስት አያስመስለውም ወይ የሚለውን እናነሳለን። ከዛ አስከትለን ደግሞ በህወሓት እና በሰራዊቱ መካከል ያለውን አንድም ሁለትም የምንለውን አይነት ገጽታ ለመመልከት እንሞክራለን። እስቲ ባልደረቦች የደረሰ ጌታቸውና መስፍን ነጋሽ የሚያነሱትን ሀሳብ በመስማት ብንጀምርስ። በአደባባይ የፖለቲካ ስልጣን ይዟል የሚባለው የሲቪሉ አካል በድርድር የደረሱበት ምንድን ነው? በስምምነት የተደረገ መፈንቅለ መንግስት አይነት ነገር፣ ጊዜያዊ መፈንቅለ መንግስት አይነት አድርጎ መመልከትም ይቻል ይሆናል። ግን እንደዛ ለማለት እርግጥ፣ የሲቪሊያኖቹ እነዚህ ሲቪሎቹ ምን አይነት የመደራደሪያ እና የማስገደጃ አቅም እጃቸው እንደነበረ ወታደሩን የሚወክሉት ወይም ቢያንስ አመራር ላይ ያሉት እና በተለይ ከ ከገዢ ፓርቲ ከህወሀት ጋር በጣም የጠለቀ ግንኙነትና ትስስር ያላቸው ሰዎች ምን አይነት መደራደሪያና የማስፈጸሚያ ስትራቴጂዎች ይዘው እንደመጡ በዝርዝር የምናውቀው ነገር የለም። ግን እነሱን ማወቅ ብንችል ምናልባት ይሄ በእርግጥም በስምምነት የተደረገ ሲቪሊያኖቹን አሁን እንዳየነው ይህናያል ጊዜ ሰተናቸዋል አገር ማስተዳደር ወይም ቢያንስ ጸጥታ ማስከበር አልቻላችሁም፣ ስለዚህ ለእኛ ስጡን የሚል ጥያቄ አቅርበው ነው ወይ ሲቪሊያኖቹ፣ ሞከር ነው ሞከር ነው አሁን የወታደሮቹን ወይም የሚሊተሪውን እርዳታ ስለምንፈልግ ግቡ ነው ያሉት። ይሄን በግልጽ የምናውቀው ነገር ያለ አይመስለኝም። ስምምነት የተደረገ መፈንቅል ለመንግስት የሚለው ጽንሰ ሀሳብ ላይ ያለ ችግርም ይመስለኝ። በስምምነት ከተደረገ እንዴት መፈንቅል እንለዋለን? ኩዴታ ነው ወይ? መፈንቅል ለመንግስት ነው ካልን የወታደሩ ኃይል በጉልበት ቅድም እንዳላችሁት የሲቪል አስተዳደሩን ተክቶ ወይም አስወግዶ ሲሰራ ነው። እና ይሄንን የአሁኑ ልዩ የሚያደረገው የሲቪል አመራሩ ተገዶም ይሁን በግብዣ እንዳለ የሀገሪቱን የጸጥታ የአስተዳደር እና የህዝብ ግንኙነት ስራ በሙሉ ለዚህ ኮማንድ ፖስት ለሚባለው የወታደር እና የደህንነት ሰዎች ለተመሉበት አካል መስጠቱ ነው እና እኔ የማየው ሞር አብዲኬት እያደረገ ነው። በተለይ ይሄ ሲቪል የሆነው የኢህአዴግ የፓርቲ መዋቅር ጠቅላይ ሚኒስትሩ ህወሀት እና ሌሎቹ ስራ አስፈጻሚ ኮሚቴዎች እንደውም ምክር ቤቱ ውስጥ ያለው አመራር ለመለዮ ለባሹ እየለቀቀ ነው አብዲኬት እያደረገ ነው የሚል ነገር ነው። እያሰብክ ያለሁት ደግሞ በእንቅስቃሴው በተለይ ደግሞ ብአዴን እና የኦህዴድ ሰዎች በብዛት ከመሳተፋቸው አንጻር የአስቸኳይ ጊዜ አዋጁን ደጋፊዎችም አይመስሉኝም። የተወሰኑ አመራሮች ሊደግፉት ይችሉ ይሆናል እንጂ እና የህወሓትና የሚሊቴሪው የወታደሩ አካል በጣም ምንድን ነው የአንድ ሳንቲም ሁለት ገጽታ ሆነው የአንዱ ህልውና በሌላው ላይ የተመሰረተ ሆነው መፈጠራቸውና በዛው መቀጠላቸው አሁን ለአስቸኳይ ጊዜ አዋጁ መታወጅ እና አዋጁ የሚተገበርበትን መንገድ እንደሚወስነው ምንም ጥርጣሬ የለኝም። በጠቅላይ ሚኒስትር መለስ ዜናዊ አስተዳደር ወቅት ቢሆን ኖሮ አሁን የተፈጠረው ነገር ይሆን ነበር ወይ? መለስ በፓርቲ ውስጥ በነበረው ተሰሚነት፣ ወታደሮቹም በኩል በነበረው ተሰሚነት አንጻር ስናየው አሁን የሆነው ነገር ይሆን ነበር ወይ ብለን እንዲሁ ግምትና መላምት ማስቀመጥ እንችላለን። ድንገትም ህወሓት ከዳር በመጠኑም ቢሆን ከዳር ሆኖ ይሄ የሲቪል አመራሩን እንደው ለሌሎች ለይስሙላም ቢሆን በመልቀቁ የተፈጠረ በተለይ ደግሞ ህወሓት መራሹ የሆነው የጸጥታ ክፍል እንደፈለገ እንዲንቀሳቀስ እድል አለማግኘቱ የፈጠረው ክፍተት ሀገሪቱን ወደ አደጋ ወስዷታል እና ለዚህም ደግሞ ጣልቃ ገብነቱ ያስፈልጋል ብለው የሚያምኑ ሰዎች ያደረጉት ነው የሚል ጠንካራ ለመከራከሪያ ነው። በዚህ ላይ የሚቀርበው ምንድን ንድፈ ሀሳባዊ ጥያቄ ነው። መለስ ቢኖር ይሄ ነገር ይኖራል ወይ? ላይኖር ይችላል። ምክንያቱም አሁን በኦሮሚያም በአማራ ክልልም የታዩትን የህዝብ እንቅስቃሴዎች እውን እንዲሆኑ አንዱ ጉልህ ድርሻ የተጫወቱት የራሱ የኢህአዴግ አባል ድርጅት ሰዎች ናቸው። የኦህዴድ እና የብአዴን ሰዎች ቁልፍ ሚና ተጫውተዋል። ወሳኝ እንኳ ባይባል ግን ቁልፍ ሚና ተጫውተዋል እና መለስ ቢኖር ሁለቱ ፓርቲዎች አሁን በታየው መንገድ ከሱ ቁጥጥር ውጭ እንዲሆኑ የሚፈቅድላቸው አይመስለኝም። ይህንን አስቀድሞ ማየት ይችል ይሆናል ብዬ አስባለሁ። አስቸኳይ ጊዜ አዋጁና ወደ ወታደሩ ሚና ስንመለስ አሁንም መለስ ቢኖር እዚህ ደረጃ ሳይደርስ በፊት ምንድን ነው ስሙ የአስቸኳይ ጊዜ አዋጅም ሳያውጅ ነገሮችን ጸጥ የሚያደርግበትን መንገድ አስቀድሞ ምናልባት ሊነድፍ ይችላል ብዬ አስባለሁኝ። እሱ አሁን ካሉት ሰዎች የተሻለ ምንድን ነው ስትራቴጂካሊ ማሰብ የሚችል ስለሚመስለኝ ለጥፋትም ቢሆን ከዚህ ቀደምም ቢሆን እንግዲህ መለዮ ለባሹ በኢትዮጵያ ፖለቲካ ውስጥ ከጀርባም ቢሆን ምንም ሚና አልነበረውም ማለት አይደለም። ግን አሁን ከዚህ ክስተት በኋላ ይሄ የአስቸኳይ ጊዜ አዋጅ ስድስት ወራትም ድንገትም ሊራዘምም ይችላል። እንግዲህ እንደ መመሪያው ከሆነ ዞሮ ዞሮ ስድስት ወራትን ካስቆጠረ በኋላ ወታደሮቹ በኢትዮጵያ የሲቪል ፖለቲካ ውስጥ ወደ ነበሩበት ቀድሞ ወደነበሩበት ይዞታቸው ቀድሞ ወደነበሩበት ስነ ልቦና ይመለሱ የሆኑ ወይ ወይስ ይሄ ነገር ከዚህም በኋላ በኢትዮጵያ ፖለቲካ ውስጥ ቁልፍ ተዋናይ እየሆኑ እንዲቀጥሉ የሚያደርግ ነው የሚል ጥያቄ መነሳት ያለበት ይመስለኛል። ይሄ ራሱ አሁን የሚሊተሪ ኮማንድ ፖስቱ መቋቋምና ጠቅልሎ የደህንነት እና የጸጥታ ስራውን መስራቱ በሀገሪቱ ጉዳይ ላይ በመለዮ ለባሹ አስገዳጅነት የመጣ ነገር ነው ወይስ በነ ኃይለማርያም ደሳለኝ ጋባዥነት የመጣ ነገር ነው የሚለውን አለማወቃችን ነው። እሱን ብናውቀው ኖሮ በተለይ አሁን ለምትጠይቀኝ ጥያቄ የተሻለ መልስ መስጠት እንችላለን። ምንድነው እሱ ወደድንም ጠላንም አሁን መለዮ ለባሹ ሞር ፖለቲሳይዝድ እየሆነ ነው። የፖለቲካ ተቋም እየሆነ የሀገር ደህንነትን መጠበቅ ከጠላት ኢትዮጵያን የመከላከል ስራ ወይም ለሰላም አስጠባቂ ሚሽን ሶማሌ፣ ሴራሊዮን፣ ኮንጎ ሲሄድ የነበረው፣ ከዛ አልፎ ደግሞ የንግድ ስራ የሚሊተሪ ተቋማትን የኢንዱስትሪ ተቋማትን ማቋቋም ላይ ተጠምዶ የነበረው ድርጅት አሁን ለመጀመሪያ ጊዜ ከኢህአዴግ ወደ ስልጣን መምጣት በኋላ የዕለት በዕለት የሀገሪቱ የፖለቲካ መስተዳደር ውስጥ እጁን መንከር ጀምሮ እና አሁን ያለንበት ሁኔታ እንደው በታሪክ ተመሳሳይ አጋጣሚ መቼ ነበረ ብንን ልክ እነዛ ከመቶ በላይ የሚቆጠሩ የአጼ ኃይለስላሴ መኮንን ሰራዊቶች በሙሉ ተሰብስበው አራተኛ ክፍለ ጦር ደርግ የሚባለውን ኮሚቴ ያቋቋሙበት ሁኔታ ጋር ነው ያለ። እንደኔ እንደኔ ከዚህ በኋላ የሚመለሱ አይመስለኝም። እኔ በኢትዮጵያ ታሪክ ለመጀመሪያ ጊዜ የኢትዮጵያ መለየው ለባሽ ልክ እንደነ ፓኪስታን እንደነ ቱርክ እና እንደ ግብፅ አይነት ሚና መጫወት ይጀምራል። ባይኒ ሙሉ ለሙሉ ለሲቪሊያኑ ስልጣኑን አስረክቦም ወደኋላ አይቀመጥም። ሙሉ በሙሉ የሲቪሊያኑን ፖለቲካ ተጽዕኖ ሳያደርስበት እጁን አጣጥፎ ለምሳሌ በመለስ ጊዜ እንደነበረው አይቀመጥም። አድራጊና ፈጣሪ ይሆናል። ሲመቸው እጁን እያስገባ ሲመቸው እጁን እያወጣ የሚንቀሳቀስ ይመስለኛል። እና ይሄ ቅርጹ ወይም ፈረንጆች እንደሚሉት ፖስቸሩ በኢትዮጵያ ታሪክ በተለይ ከኢህአዴግ በኋላ ባለው ዘመን አዲስ ነገር የሚሆን ይመስለኛል። አርጋው፣ እንግዲህ እኔ ግምቴ ነው። ይሄ በሁለት አንጻር እንመልከተው። አንደኛው ቁልፍ የሚባሉት ሁሉም ማለት ይቻላል የጦር ሰራዊቱ መሪዎች የህወሓት አባላት ናቸው። ይሄ በግልጽ እነሱም የማይክዱት አንዳንድ የተሳስተው ካልሆነ፣ ስለዚህ መጀመሪያም እዛው ነበሩ። አሁን ሄደው ከዛ ይመለሳሉ አይመለሱም የሚለውን ጥያቄ ራሱ ጥያቄ ውስጥ የሚከተው ነገር ነው። እዛው ነበሩ መጀመሪያ። የሲቪሊያን አስተዳደሩ የሲቪል አስተዳደሩ በየቀኑ የሚወስነው ውሳኔ፣ ስብሰባው፣ ምኑ ላይ ሁሉም ባይገኙም በፓርቲያቸው በኩል ግን የውሳኔው አካል ናቸው። ሁል ጊዜ አንድ እሱ ነው። ግን ደግሞ እንደው መቼም አንድ ትልቅ ተቋም ስለሆነ የኢትዮጵያ ወታደራዊ ተቋም እንደ ተቋም ግን ይሄ አሁን የተሰጠው ኃላፊነት ደረሰ እንዳለው አዳዲስ ጠባዮችን ሊፈጥር ይችላል። ለምሳሌ አሁን በከፍተኛ እና በመካከለኛ የወታደሩ አመራሮች ዘንድ ምን የሚል አይነት ስሜት ይፈጥራል? አገሪቱን ማረጋጋት የቻል ነው እኛንን ይሄ ፖሊስ የምትለው ደህንነት የምትለው ጉድ ሰርቶን ነበር አገሪቷን አፈራርሷት ነበር፣ ወይም ተራ ጸጥታ እንኳ ማስከበር አልቻለም፣ እና እኛ ነን ይሄንን ያደረግነው የሚል ከዚህ በፊት አይሰማቸውም ማለት አይደለም። ግን ምናልባት የሚሰማቸው ከሆነ ይጨምራል እሱ ስሜት። አዎ በውስጣቸውም፣ በራሳቸውም ገባህ። ፖሊሱን፣ ደህንነቱን፣ ሌላውንም አካል ወደ ታች የመመልከት እና የዚህን ሀገር ስርዓት በመጨረሻ የምናስጠብቀው እኛ ነን፣ ሌላ ማንም የለም የሚል ስሜት መፍጠሩ አይቀርም። ይሄ ተፈጥሯዊ ይመስለኛል። አንድ እሱ ነው። ሁለተኛው አሁን በዚህ የአስቸኳይ ጊዜ አዋጅ የተነሳ በሂደቱ ውስጥ የሚፈጸሙ አነሰም በዛም ወንጀሎች መኖራቸው አይቀርም፣ ወይም የሰብአዊ መብት ጥሰቶች መኖራቸው አይቀርም። እዚህ ውስጥ እጃቸው የሚነከር አዳዲስ የወታደሩ አካሎች ከዚህ በፊት ከነበረው በበለጠ የስርዓቱ ጠባቂዎች እየሆኑ እንዲሄዱ ያደርጋቸዋል ምክንያቱም ሰላማዊ የስርዓት ሽግግር እንኳን ቢኖር ሊጠየቁ እንደሚችሉ ስለሚያውቅ ይሄም ጠባያቸውን ሊቀይረው ይችላል። እንግዲህ መቼም በማረጋ- በማስረጃ ማረጋገጥ አይቻልም እንጂ አንዳንድ የሚባለው ዘረፋ ምናምን አይነት ነገርም ካለ እሱም እንግዲህ የሚያመጣው አዳዲስ ጠባይ፣ አዳዲስ ባህሪ መኖሩ አይቀርም። ግን እሱ በረጅም ጊዜ ሂደት የምናየው ነው የሚሆነው እና ወታደሩ የኢትዮጵያ ፖለቲካ ውስጥ የሲቪሉ ፖለቲካ ውስጥ አለ ስትለው የለም፣ የለም፣ ስትለው አለ ነው። እኔ እንደዚህ ነው የምንረዳው። እኔ እዚህ ላይ አንድ አስተያየት ልስጥ። አድርገው። ጥሩ ደረሰ። እኔ በመስፍን ሀሳብ አልስማማም። ለምን እንደማልስማማ አላስረዳም። ይሄ ወታደሩ አለ ስንል ምን ማለታችን ነው የሚለውን በደንብ አድርገን መበየን አለብን። ቅድም አንተም መስፍንም ያላችሁት ነገር አለ። አሁን መለስ በህይወት በነበረበት ጊዜ የፖለቲካ ስርዓቱ ለምሳሌ ማን የኦህዴድ ካድሬ ይሁን፣ ማን የኦሮሚያ አስተዳዳሪ ይሁን፣ ማን አማራ ክልል ላይ ፕሬዚደንት ይሁን አይሁን የሚለውን የዕለት ተዕለት የህዝቡን ኑሮ በተመለከተ መብራቱን፣ ውሃውን፣ የትራንስፖርት ጉዞውን፣ ተቃዋሚዎችን ማን ነው የሚቆጣጠረው የደህንነት ስራውን በተመለከተ የሚሰራው ፓርቲው ነው የነበረው። ፓርቲው ስንል ሲቪሊያን አካል ነው የነበረው። ከዚህ ስርዓት ውስጥ ወታደሩ ይጠቀም ነበር ወይ? ይጠቀም ነበር። በስርዓቱ ውስጥ የሚደረገውን ነገር በቅርብ እየተከታተሉ ይሰሙ ነበር። በተለይ እነዚህ የህወሀት አባል የሆኑት የትልልቆች መለዮ ለባሾች አዎ፣ በደንብ ይሰሙ ይከታተሉ ነበር፣ ግን በውሳኔ አሰጣጡ ስራ ላይ በየዕለቱ የሚሳተፉ ሰዎች ነበሩ ብትለኝ እኔ አልነበሩም ባይ። ምክንያቱ ውስጥ ብትል አሁን ቅድም ያነሳችሁት ጠቅላይ ሚኒስትር መለስ ለእንደዚህ አይነት የተሳታፊነት አደለም። መለዮ ለባሾቹን ራሱ የህወሀት ፓርቲ አባላትን በተለይ ትልልቆቹንም የሚያሳትፍ አልነበርም በተለይ ከነስዬ መሄድ በኋላ። አሁን ግን እኔ ተመልሰው እንደ ፓኪስታን፣ እንደ ግብፅ፣ እንደ ቱርክ አይነት ፖስቸር ይኖራቸዋል የምልበት አንድ ምክንያት ምንድን ነው? በስድስት ወር ውስጥ ይህንን እስኪ አመፅና የህዝብ ተቃውሞ ጸጥ ያደርጉታል እንል እና መለስተኛ የሆነ ሰላምና መረጋጋት አመጣ እንበል። መለዮ ለባሹ የሚቀጥለው የቤት ስራው ምንድን ነው ብትለኝ የፖለቲካ መፍትሄ መፈለግ ነው። የፖለቲካ መፍትሄ መፈለግ ደግሞ ውስጥ ራሱን ካስገባ ኦህዲድን ምንድን ነው ማደርገው? ብአዴንን ምንድን ነው ማደርገው? ማንን ነው ምሾመው? ማንን ነው ምሽረው? ሌላው ቀርቶ ህወሀትን ምንድን ነው ማደርገው? የሚለው ላይ መወሰን ይጀምራል ባይነኝ እኔ አሁን በዚህ ባለው ሁኔታ ሳሞራ ከህወሀቱ ሴክሬተሪ ጀነራል ማነው ስሙ? አባይ ወልዱ ነው የሚባለው ከሱ ትዕዛዝ እየተቀበለ ነው ብትለኝ፣ እኔ በጣም ነው የምጠራጠረው። ማነው አዛዥ፣ ማነው ታዛዥ የሚለውን አሁንም በጥርጣሬ ነው የማየው እና ምን ልል ፈልጌ ነው፣ ለምሳሌ በግብጽ ታስታውሱ እንደሆነ የሙባረክን ፓርቲ እኮ ጎትቶ ያወረዱት እኮ ወታደሮቹ ናቸው። ከተቃዋሚ ፓርቲ መሪዎቹ ጋር ሆነው ወጣቶቹን፣ መንገድ ላይ ያሉትን ልጆች አነጋግረው ከዛ ደግሞ ሙስሊም ብራዘርሁድ የሚባለውንም ወደ ምርጫ እንዲገባ አድርገው ያንን ጊዜያዊ አስተዳደር ጊዜ እንዲሆን ይሁን ታሰጥተው ያስቀምጡት ወታደሮቹ ናቸው። ግን አልጥማቸው ሲል አወረዱት፣ ሰውየውንም። ይሄ ማን ነው የሚባለው ሞርሲ የሚባለው ግን ደረሰ ምንድን ነው ወታደሩ እንደዚህ አይነት ሚና መጫወት ይጀምራል? ይሄን ሚና ከዚህ በፊት አልነበረውም። ባይነኝ መሰለኝ። ምንድን ነው መሰለ፣ ደረሰ ጥሩ ነው ማነጻጸሩ ጥሩ ነው። ግን የግብፅ ወታደራዊ አካል በጣም ትልቅ እና ረጅም ተቋማዊ ታሪክ ያለው ኢንስቲትዩሽን ነው፣ ተቋም ነው። እንደ ተቋም የሚያወራ ነው። ትክክል። ከሙባረክም ሆነ ከሌሎቹ ፓርቲዎች ጥሎ የራሱ ህልውና ያለው ተቋም ነው። የኢትዮጵያ ወታደራዊ ተቋም እንደዛ አይደለም። ለዚህ ነው ንጽጽሩ የሚከብደኝ። አንዳንድ የንጽጽሩ አላባዎች ተገቢ ናቸው ለእኛ የእኛን ሁኔታ ለመረዳት፣ ግን የኢትዮጵያ የሚሊተሪ ተቋም የኢትዮጵያ ወታደራዊ ተቋም የራሱ ህልውና ያለው ለምሳሌ ያለ ህወሓት ርዕዮተ ዓለማዊ መሰረት የኢትዮጵያ ወታደራዊ ተቋም የራሱን ህልውና መረዳትና ማስረዳት ይችላሉ። አሁን ሳሞራን ጥሩ አንስታል ሳሞራ ባለፈው ትግራይ ወጣቶች ሰብስቦ ምንድን ነው ያለው? ህወሓት ከሌለ ትግራይ ህዝብ የለም ምናምን ነው የሚለው። ይሄ ሰውዬ ይሄ ራሱን የሚረዳበት መንገድ ራሱ ከፓርቲው ጋር የተያያዘ። የግብፅ ጀኔራልን ግን አምጥፈ ብትጠይቀው የሙባረክ ፓርቲ ብራዘርሁድ ምናምን የሚባል ጣጣ ያውቁ ግብፅ ነው፣ የግብፅ ናሽናሊዝም ነው እሱ። እውነታቸውን ውሸታቸው መነገጃ የሆኑ ሌላ ጉዳይ ነው። ግን ራሳቸውን የሚበይኑበት የራሳቸውን ፍላጎት የሚያንጸባርቁበት የራሳቸው አጀንዳ አላቸው። የኢትዮጵያ ወታደር እንደዛ አይደለም። አሁን የሚል የወታደሩ ቁልፍ ውሳኔ ሰጪ መሪዎች፣ ጀነራሎቹ፣ ዋና ዋና መኮንኖቹ የራሳቸውን ህልውና የሚረዱት ህወሀት በሚሰጣቸው ወይም በህወሀት ርእዮተ ዓለማዊ መነጽር ነው። መስፍን ከርእዮተ ዓለሙ ባሻገር በኢትዮጵያ መለዮ ለባሽ አካባቢ አንዱ ትልቁ ነገር ከፍተኛ የኢኮኖሚ ተሳታፊነቱ ነው። በዚህም ቀደም ሲል አንተም እንዳብራራኸው የሚገኝ የግል ጥቅምም የቡድን ጥቅምም አለ። ይህ የቡድንና የግል ጥቅም ኢንሴንቲቭ ሆኖ እነዚህን ሰዎች የሚያበረታታ የፖለቲካ መንበሩ ላይ ከፓርቲያቸው ተጠሪነት የበለጠ ለጥቅማቸው ተጠሪ ሆነው እንደ አዲስ አንድ ብሎክ ሆነው የሚወጡበትን እድል ሳይፈጥርም ወይ የበለጠ ደግሞ የፖለቲካ ፈላጭ ቆራጭነት እድል ሲያገኙ የበለጠ የሚያበረታታቸው አይሆንም ወይ? ስኳሩን እየቀመሱ ነው የሚመጡት። የበለጠ ደግሞ የፖለቲካ መንገዱ ከተከፈተ ወታደሩ በዚሁ መንገድ የመቀጠል ፍላጎቱን ከፍ አያደርገውም ወይ? እኔ አሁን ያልከው አርጊመንት በጣም ኢምፖርታንት አርጊመንት አንደኛ፣ ያላቸው ጥቅም ማለት ነው። እኔ ህወሓት ብቻ ሲኖር የሚኖር ጥቅም ነው ብለው የሚያስቡ አይመስለኝ። እኔ ይህንን ጥቅም ለማስቀጠል ህወሀትንም ጭዳ ማድረግ ካስፈለገ ሊያደርግ ይችላል። ምክንያቱም ኤጀንሲ ያላቸው መስፍኔ እነዚህ ሰዎች አንድ ሁለተኛ መለዮ ልባሽ ብዙ ጊዜ የወላችሁ ህወሀትን ማምጥቶ ይሹመው ኃይለ ሥላሴ የሚሹመው መንግስቱ ኃይለማርያም የሚሹመው ቅድማ አንተ እንዳልከው እንደ ግብፅና እንደ ፓኪስታን ብሔራዊ ተቋም ነኝ ብሎ ባያስብ እንኳን አንድ ሰው ከጠላት ጋር ሲዋጋ ገብተዋል አብሮ ፎክስ ሆል ውስጥ ሲገባ የሆነ የሆነ የሚመጣ ኢትዮጵያዊ ብሔርተኝነት አለ። እኔ እነዚህ ሰዎች ምን ያህል አደባባይ ወጥተው ኢትዮጵያን ወዳለሁ ይላሉ ወይም ከዚህ ከዘርና ከጎሳ ያለፈ ብሔራዊ ማንነት አላቸው የሚለውን እኔ መረጃ የለኝም። ግን አንድ የምለው ነገር ምንድን ነው የላቸውምም ለማለት ደግሞ እጠራጠራለሁ። ጎመስ የላቸውምም ለማለት እጠራጠራለሁ። ለምን እንዲያልክ ብትሉኝ አሁን ጀነራል ሳሞራን እና ጓደኞቻቸውን ወደ ጎን እናደርግና ባለፈው ስንሰማ የነበረው ተዋስኦት እዚህ ይላቸዋል። ከማን ነው? ከጀነራል አበበ ከጻድቃን ማን ነው? ገብረ ገብረ ትንሳኤ የሰማነው አርጊመንት ምንድ ነው? ሀገሩ የፖለቲካ ክራይሲስ ውስጥ ገብቷል። ኢትዮጵያ ልትበተን ትችላለች። እራሱ የትግራይ ህዝብ የሚባለው ኤግዚስቴንሻል የሆነ አደጋ አለበት። ስለዚህ በአጭር ጊዜ ውስጥ ሪፎርም ማምጣት አለብን የሚል ወሬ ሰምተናል። ይሄ ወሬ እኔ ሳየው ህወሀትን የማዳን ፕሮጀክት ብቻ አይመስለኝ ይሄ ወሬ የራሳቸውንም ጥቅም የማስጠበቅ ኢትዮጵያንም እንደ መልታ ኤትኒክ ቦዲ ፖለቲክ የማስጠበቅ ወሬ ነው የሚመስለኝ። እዛ ላይ ምናልባት በመለዮ ለባሹና በሲቪሉ የህዋሀት ቡድን መካከል ልዩነትም ሊኖር ይችላል ለማለት ፈልጌ ነው። መስለኝ ልዩነት ሊኖር ይችላል። እውነት ነው። ሰዎች ናቸው እንዳልከውም የየራሳቸው የግልና የቡድን ፍላጎቶች የቡድን የየራሳቸው የግልና የቡድን መረዳቶች እና ህልሞች ይኖራሉ። ልዩነት ይኖራል፣ ምንም ጥያቄ የለውም። እሱ ግን በመጨረሻ ግን እነዚህ ሰዎች ቅድም እንዳልኩት ነው ኢትዮጵያን የሚረዱበት መንገድ በህወሀት ውስጥ ነው የሚረዱት ብዬ ነው እኔም መወስደው። አብዛኛዎቹ የኢትዮጵያ ወታደራዊ ባለስልጣናት ኢትዮጵያን የሚረዱት በህወሀት መነጽር ነው። ከዛ ውጪ ለምሳሌ የግብፅንም የፓኪስታንንም ውሰደው የግብፅ ምናልባት ይቀርበን እንደሆነ አላውቅም፣ ግን ኮንስቲቱዌንሲ ያላቸው የግብፆቹ እና የፓኪስታኖቹ ወታደሮች ኮንስቲቱዌንሳቸው ማን ነው? ከፍተኛና ዝቅተኛው የጦሩ አካል ሁሉ የእነሱ ኮንስቲቱዌንሲ ምንድን ነው? ደጋፊያቸው፣ የድጋፍ መሰረታቸው እዛ ነው። የኢትዮጵያ የወታደራዊ መሪዎች እንደዛ አይነት ድጋፍ አላቸው ወይ? ከተራ ወታደር ጀምሮ እስከ ላይ ድረስ በጣም እጠራጠራለሁ። እሱ ላይ ትክክል። እሱ የድጋፍ መሰረትህን ደግሞ ንዳህ፣ በአደባባይ ወጥተህ መፈንቅለ መንግስት አታደርግም፤ ምክንያቱም በኋላ የሚመጣውን ነገር በረጅም ጊዜ ስለማትችለው። ይህን ስል ግን ይሄ የወታደራዊ አቅም የግልም የቡድንም አቅም እየጎለበተ ሲሄድ፣ ጡንቻ እየፈረጠመ ሲሄድ ለሲቪሊያኖቹ የህወሀት አመራሮች አንታዘዝም የማለት እድል ይኖራል። ማንኛውም ጡንቻው እየፈረጠመ የሚሄድ አካል እንደዛ አይነት ምላሽ ሊሰጥ ይችላል። የዚህ ምላሽ ግን በመጨረሻ ሄዶ ሄዶ ህወሀትንም ራሱን ዞር በል ብሎ ሌሎቹንም ፓርቲዎች ኑ የኔን ጥቅም የሚያስከብር አዲስ ሽግግር ፍጠሩ ምናምን የሚል አይነት ውጤት ወይም ሂደት ውስጥ ይገባሉ ብዬ ለመተንበይ በጣም በጣም ይቸግረኛል በጣም ይቸግረኛል። ቢሆን ጥሩ ነበር፣ ግን አይመስለኝም። ባጭር ጊዜ የሚሆን ነገር አይታየኝም ነው የምትለው? እረ በረጅም ጊዜም እኔ እንጃ። እርግጥ አጭር ጊዜም ስትል ስንት ዓመት ማለት እንደሆነ አላቅም፣ ግን በረጅም ጊዜም ቢሆን ይሄ መሰረታዊ ተፈጥሮ መቀየር አለበት እኮ የተቋሙ። አሁን ለምሳሌ ተፈጥሮ ግን መስፍን ተፈጥሮ በሂደትና በሁኔታዎች የሚያደግ ነው እና ይሄ የኢትዮጵያ የሰሞኑ ቀውስ እንደ አንድ ጥሩ አጋጣሚ እንደ መልካም አጋጣሚ እራሳቸውንም የሚያዩበት ምክንያቱም ከፍ ያለ የኢኮኖሚ አቅም የገነቡበት ጊዜያት ነበሩ ያለፉት ዓመታት። አሁን ደግሞ የፖለቲካ በራፉ ተከፍቶላቸዋል እና ይህን እንደ አዲስ አጋጣሚስ መውሰድ አይቻልም? አሁን ቅድም ከሌሎች ሀገሮች ጋርም ስናነጻጽር ይጎላቸዋል። እነዚህ ሰዎች የሚያዩት ራሳቸውን በህዋት መነጽር ብቻ ነው ካልን ከአሁን በኋላ በአዲስ መነጽርስ ማየት አይጀምሩም ወይ? የህዋት መነጽርስ የምንለው ምንድን ነው እነዚህ ሰዎች ሰዎች ናቸው እና አዳዲስ ጥቅሞች፣ አዳዲስ ፍላጎቶች፣ አዳዲስ እይታዎች ወደ እነዚህ ሰዎች ይመጣሉ እና ይህ ወታደሩን እንደው ከዚህ በኋላ ወደ አዲስ ምዕራፍ እንዲሸጋገርስ የሚያደርግበት እድል አይታይህም ወይ? እኔ እድል የለም ብዬ መናገር አልችልም። ምክንያቱም መቶ ሀያ ሻለቃዎች ምናምን ተሰብስበው የመንግስት ስልጣን ይዘው አስራ ሰባት ዓመት የቆዩበት ሀገር ነው። ስለዚህ አላቅም፣ እድሉ ፈጽሞ የለም ማለት አልችልም። ሆነስትሊ ከልቤ ነው። ግን ከምናየው ተነስተን እነዚህ መፈንቅለ መንግስቶች ለመተንበያ አስቸጋሪ ናቸው። በማንም ሰው ሊተነበያቸው አይችልም እና ከባህሪያቸው ስለዚህ እኔም በጽሞ እሱ ዕድል የለም እንደው አንዳንዴ በህልሙ እንኳን የሚያይ ጀነራል የለም ብዬ አልዋሽም። ይኖራል። የራሱን ጥናት የራሱን ግምገማ እያደረገ ያለ ሰው ሊኖር ይችላል። ዞሮ ዞሮ ግን ለእኔ በጣም ቁልፉ ነገር አንድ ሰው አንድ ቡድን መፈንቅለ መንግስትም ለማድረግ ቢሆን የድጋፍ መሰረቴ ምንድን ነው? ይሄ የድጋፍ መሰረቴ የት ድረስ ያዘልቀኛል ብሎ ማሰቡ አይቀርም፣ ግዴታ ነው። በተለይ ደግሞ አንተ እንዳልከው አሁን የግል ሀብት ቤተሰብም፣ የምንም ሲፈጠር ከግምት ውስጥ የምታስገባው ነገር እየበለጠ እየበዛ ነው የሚሄደው የሀያ ምናምን የሰላሳ ምናምን ዓመት መኮንኖች ተሰብስበው ሲነጋገሩ እና እድሜያቸው ስልሳዎቹ ሰባዎች ውስጥ የገቡ ጀነራሎች በሀብትም በቤተሰብም በምንም እንደዚህ ሰፋ ሰፋ ያሉ ሰዎች መፈንቅለ መንግስት ያስባሉ ሲባል የተለያዩ ሰዎች ናቸው እነዚህ ከግምት የሚያስገቡትም ነገር በጣም የተለያየ ነው። ውይይታችን በዚህ አላበቃም። ሌሎች ጥያቄዎችንም ጨምረን እንመለሳለን። በውይይታችን ላይ ያነሳ ነው መለዮ ለባሹ ራሱን የሚያየው በህውሃት መነጽር ነው ሲል መስፍን ያነሳውን ሀሳብ ፈታ አድርገን እንመለከተዋለን። ከዛ ባሻገር መለዮ ለባሹ የለውጥ ኃይል መሆን አይቻለውም ሲል መስፍን በሰፊው ሀሳቡን ያብራራል። በዚህ ላይ ሌሎች ሀሳቦችንም ከደረሰ ትሰማላችሁ። ውይይታችንን ይዘን በበቀጣዩ ክፍል እንመለሳለን። አብረናችሁ የነበር ነው መስፍን ነጋሽና ደረሰ ጌታቸው እኔም የፕሮግራሙ አዘጋጅ አርጋው አሽኔ በጋራ በመሆን ነበረ። ከዋዜማ ራዲዮ የዋዜማን ራዲዮ ዝግጅቶች ዋዜማ ራዲዮ ዶት ኮም ዋዜማ ራዲዮ ዶት ኮም ድረገጻችን ላይ ማግኘት ትችላላችሁ። በፌስቡክ እና በትዊተር ዋዜማ ራዲዮ ብላችሁ ፈልጉን። በሳውንድ ክላውድ እና በዩቲዩብ ላይም እንደዚሁ የድምፅ ፕሮግራሞቻችንን ዋዜማ ራዲዮ ብላችሁ ታገኛላችሁ። ዩቲዩብ እና ሳውንድ ክላውድ ላይ እንደዚሁ ፕሮግራሞቻችን በድምፅ ይገኛሉ። እንደዚሁም ደግሞ የዋዜማ የስልክ የማዳመጫ አፕን ዳውንሎድ በማድረግ ፕሮግራሞቻችንን በቀጥታ መስማት የምትችሉ መሆኑን በዚህ አጋጣሚ እንገልጻለን። ለአንድሮይድ እና ለአይፎን የማዳመጫ አፖች አሉን። እነሱን ዳውንሎድ አድርጉና አዳምጡን። ለዛሬ ያሰናዳነው ይህን ይመስላል። ተነስትልን